አራት የኦሮሞ ፖለቲካ ፓርቲዎች ኦሮሞ አቦ ነጻነት ግንባር አነግ፣ ኦሮሞ ነጻነት አንድነት ግንባር አኦነአግ፣ ኦሮሞ ብሔራዊ ኮንግሬስ ኦብኮ እና ኦሮሚያ ነጻነት ብሔራዊ ፓርቲ ኦነቦፓ ናቸው። መንግስት ከፖለቲካ ተቃዋሚ ፓርቲዎች ጋር የሚያደርገው ድርድር እኛን ያላካተተ ነው ይላሉ። ተደራዳሪዎቹ በቁጥር ሃያ ሁለት መሆናቸው ሲታወቅ ከእነዚህ ውስጥ በጥቅሉ የተጠቀሱትን የአራት ድርጅት ጥያቄ አይመልስም ነው የምትሉት? በማለት ጥያቄውን ያቀረብኩላቸው ለኦሮሞ ኦቦ ነጻነት ግንባር ዋና ጸሐፊ ለአቶ አማን ኡስማን ነው። ድርድሩ እንደኛ እምነት ማናቸውንም የምመለከታቸውን ወገኖች ማካተት አለበት ነው። በሀገራችን የፖለቲካ ፓርቲዎች አደረጃጀት የፖለቲካ ፓርቲዎቹ በክልልና በአገር አቀፍ ደረጃ ነው ተደራጁት እነዚህ በክልልና በሀገር አቀፍ ደረጃ የተደራጁት አባላቶችና ህዝቦች፣ ድርድሩ ፓርቲዎችና በመንግስት መካከል እርቅ ለማምጣት ሳይሆን በህዝብ መብት ላይ ተመስርቶ የህዝብ መብት ለማስጠበቅ የሚደረግ ድርድር ነው። በመሆኑም ይሄ ድርድር ብቻል ብቻል ከአገር ውጭ ያሉትንም ተቃዋሚ ፓርቲዎችን በዚህ አገር ላይ ጥያቄ ያለን ቅሬታ ያለን የሚሉትን ሁሉ እንዳያጠቃልን ነው። ይህ ካልሆነ ግን ድርድሩ ግማሽ እንደሚሆን ነው እኛ የምንገነዘበው ይህም ብቻም ሳይሆን እኛ በክልልና በሀገር አቀፍ ደረጃ መደራጀት አቅምን የሚለካ አይደለም ብለን ነው የምናስበው የዓላማ ጉዳይ ነው ለረዥም ጊዜ በሀገራችን ውስጥ ያለውና እየዘለቀ ያለው ችግር የብሔር ብሔረሰቦች ጥያቄና ጭቆና ነው ከመንግስት ጋር ተደራዳሪዎቹ ከሁለት ተቃዋሚ ፖለቲካ ድርጅቶች ይህንን እርሶ ያነሱትን ነጥብ በመወያያ ርዕስ ውስጥ እንዳልተካተተ እንደሆነ ነው የሚገምቱት ለሚለው በመሰረቱ እኛ ተመርጦም ሀያ ሁለት ፓርቲዎች ለድርድር መቅረባቸውን እንቃወማለን። በአገሪቱ ውስጥ ዘጠናም ይሁን ከዛ በላይም ይሁን ምርጫ ቦርዱ እውቅና እስከሰጣቸው ድረስ እና አባሎችና ደጋፊዎች ከጀርባ እስካላቸው ድረስ መንግስት ከሁሉም ጋር መደራዳር አለባቸው የሚል ግምት ነው ያለን። ይሁን እንጂ እነዚህ ፓርቲዎች እንዳልኩት በተለይ በአገር አቀፍ ደረጃ የተመሰረቱ ፓርቲዎች ሁለት መሰረታዊ ችግሮች አለባቸው። አንደኛ የብሔር ብሔረሰቦችን ጥያቄ ወይም የማንነት ጥያቄን የጎሳ ጥያቄ ብሎ አሳንሶ የሚመለከቱ ፓርቲዎች ናቸው። ሁለተኛ፣ በአገራችን ተመስርቶ ያለውን ፌዴራላዊ የመንግስት አወቃቀርን የማይቀበሉና በተለይ በክልል ደረጃ በብሔረሰቦቻቸውና በብሔራቸው ስም የተደራጁትን ፓርቲዎች ወይም ህዝቦችን አይወክልም ነው። ስለሆነም ይሄ በዛ አይነት የብሔር ብሔረሰቦችን ጥያቄ ወደ ጎን ገፍትሮ ያለውን የፌዴራላዊ መንግስት አወቃቀሪን ወደ ጎን ገፍትሮ ወደዛ የሚሄደውን አካሄድ አንቀበልም። ጌታቸው ተድላይ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ